ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ ሚኒስትሩ አንድ ለአንድ ከኔ ጋር ተቀምጠው ተነጋግረዋል። ይሄ ከተደረገም አንድ ወር አልፎታል። በዚያ ግንኙነታችንም አዎ፣ ከተቃዋሚ ፓርቲዎች ጋር እንግዲህ መሰረታዊ በሆኑ የፖለቲካ ምህዳሩን እስካሁን ድረስ ተደራሽ ባላረጉ ችግሮች፣ ችግር ፈጣሪ በሆኑ ጉዳዮች ላይ ለመነጋገር ፈቃደኛ ነን ብሎኝ እኛም ለዜ ዝግጁ መሆናችንን እንደገና በጽሁፍ የጻፍነውን በቃልም በማስረገጥ ተለያየን። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር መሰረታዊ በሆኑ ፖለቲካዊ ችግሮች ላይ ለመነጋገር መወያየታቸውን ከገለጹበት የተቀነጨቡ ነው የሰማ ነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ሐሙስ ህዳር 8 ቀን 2009 ዓ.ም ነው። ከፕሮግራሙ መሪ ከፕሮግራሙ መሪ ብርሃን ሀይሉ ጋር ሆነን ከስቱዲዮ አስራ አራት የምናስተናግዳችሁ አዳነች ሳዬና ሰለሞን ክፍሌ እንሆናለን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። የኢትዮጵያ መንግስት በመገናኛ ብዙሃን ላይ ቁጥጥሩን ባጠበቀበት በአሁኑ ወቅት ያሰራቸውን ጋዜጠኞች በአስቸኳይ እንዲለቅ ሲፒጄ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ዛሬ ጥሪ አስተላልፏል። የኢትዮጵያ መንግስት ባለሥልጣናት ባለፉት ቅርብ ሳምንታት ውስጥ አንድ የጋዜጣ ዋና አዘጋጅና ሁለት የዞን ዘጠኝ ጦማሪያን አስረዋል። አራተኛው ጋዜጠኛ ላለፈው አንድ ሳምንት የደረሰበት አይታወቅም። ቤተሰቡ በፖሊስ ቁጥጥር ስር ሳይሆን እንዳልቀረ ስጋቱን ይገልጻል በመገናኛ ብዙሀን ላይ ከባድ ቁጥጥር እየተደረገ ያለው በሀገሪቱ በተቀሰቀሰው ሁከት ሳቢያ ብዙዎች ከታሰሩና መንግሥት የአስቸኳይ ጊዜ አዋጅ በደነገገበት መሃል ነው ይላል ሲፒጄ የኢትዮጵያ መንግሥት የጸጥታ ኃይሎች አዋጁ ከወጣ ወዲህ ከ11 ሺህ በላይ ሰዎችን እንዳሰሩ አቶ ታደሰ ሆርዶፋ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ሊቀመንበር በቅርቡ በቴሌቪዥን ቀርበው መናገራቸውንም ሲፒጄ አስታውሷል። መንግሥት የተቃውሞ ሰልፎችን ለመግታት እየወሰደ ያለው እርምጃ በሀገሪቱ መረጋጋትን አያመጣም ሲሉ የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ዛሬ ከኒውዮርክ ጽህፈት ቤታቸው ተናግረዋል። በዞን ዘጠኝ ጦማሪያል ላይ የሚፈጸመው ተደጋጋሚ እስራትና ፍርድ ቤት ማቅረብ በግልጽ የሚያሳየው ኢትዮጵያ ውስጥ ያሉ የተቀሩትን ነጻ ጋዜጠኞች ለማስፈራራት ነው ሲሉም አብራርተዋል። የኢትዮጵያ ይግባኝ ሰሚ ፍርድ ቤት ከትላንት በስቲያ በዋለው ችሎት ባለፈው ዓመት ጥቅምት በዝቅተኛ ፍርድ ቤት የቀረበለትን አቤቱታ የዞን ዘጠኝ ጦማሪያን ጉዳይ እንደገና ማየት ጀምሯል። የሽብርተኝነት ክስ የቀረበባቸው ጋዜጠኞች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አቤል ዋቤላ እና አጥናፉ ብርሃኔ መሆናቸው ይታወቃል። የሽብር ክስ ቀርቦበት ጉዳዩ በፍርድ ቤት እየታየ ያለውና በእስር ቅሊንጦ የሚገኘው የቀድሞ የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በሰንሰለት ታስሮ እንደሚገኝ ለጥያቄዎቹ መግለጹን ምንጮች ለአሜሪካ ድምጽ ሬዲዮ ተናግረዋል። ጽዮን ግርማ አጠር ያለ ዘገባ አላት። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊና በማህበራዊ ሚዲያ ላይ የተለያዩ ጽሁፎችን በመጻፍ ይታወቃል። ዮናታን ተስፋዬ አሁን ዮናታን በፌዴራል አቃቤ ሕግ የሽብር ሕግ ክስ ቀርቦበት በቂሊንጦ ማረሚያ ቤት ይገኛል። ማክሰኞ ዕለት የታሰረበት ቦታ ሊጠይቁት የሄዱት የቅርብ ወዳጆቹ ዮናታን የነገራቸውን ጠቅሰው ለአሜሪካ ድምፅ እንደተናገሩት ዮናታን ታስሮ የሚገኘው በእስር ላይ ከሚገኙት አቶ በቀለ ገርባን ጨምሮ የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ጋር ቅጣት ክፍል በተባለ ክፍል ውስጥ ነው። እነዚህ እስረኞች አርብ ህዳር ሁለት ቀን ፍርድ ቤት ለነበራቸው ቀጠሮ ወደ ፍርድ ቤት መሄድ እንደማይፈልጉ በመግለጻቸው በዕለቱ ተረኛ ከነበሩ ፖሊስ ጋር ይጋጫሉ። መረጃውን ለአሜሪካ ድምፅ ያደረሱ ምንጮች እንደሚሉት አቶ ዮናታን ተስፋዬ በመካከል ገብቶ እስረኞቹን ከድብደባ ለመከላከል ይሞክራል። በዚህ ምክንያት በተሰበሰበው በተፈጠረው ግጭት እና በተባባሰው ግጭት ምክንያት አቶ ዮናታን ቀንና ሌሊት በሰንሰለት ታስሮ በቅጣት ክፍል ውስጥ ይገኛል ብለዋል። ይህን መረጃ ያደረሱን የቅርብ ወዳጆቹና ቤተሰቦቹ ዮናታን አሁን ስለሚገኝበት ሁኔታ ከፍተኛ ስጋት እንዳላቸው ገልጸው ነገር ግን ስማቸውንና ድምጻቸውን ይፋ ብና ብናደርገው በአስቸኳይ ጊዜ አዋጁ ምክንያት ለእስር እዳረጋለን የሚል ስጋት እንዳላቸው ተናግረዋል። እኚሁ ምንጫችን አያይዘው ሲናገሩ ዮናታን ተስፋዬ ከታሳሪዎቹ መካከል አቶ አዲሱ ቡላላ የተባለው እስረኛ ድብደባ ሲደርስበት ለመከላከል በመሞከሩ ችግሩ እንደደረሰበት ገልጸው የት ሄደው አቤቱታ እንደሚያቀርቡ መቸገራቸውን ተናግረዋል። አቃቢ ህግ እነ አቶ በቀለ ገርባን ጨምሮ በሽብር ወንጀል ከከሰሳቸው ሀያ ሁለት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ህዳር ሁለት ቀን ፍርድ ቤት ተገደው የመጡና ከፍተኛ ድብደባ እንደተፈጸመባቸው ለፍርድ ቤት መናገራቸውን ጠቅሰን መዘገባችን ይታወሳል። በዚህ ጉዳይ ላይ ምላሻቸውን እንዲሰጡን የፌዴራል ማረሚያ ቤቶች አስተዳደር ህዝብ ግንኙነት ኃላፊ አቶ ግዛው ጋር እንዲሁም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ በተደጋጋሚ ደውለን ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳንና በደቡብ ሱዳን መካከል በምትገኘው የነዳጅ ዘይት ሀብት ባላት አብዬ አካባቢ ያለው የድርጅቱ ሰላም ጠባቂ ኃይል የተልእኮ ጊዜ እንዲራዘም በያዝነው ሳምንት ወስኗል። ሁለቱ ሀገሮች ስለ አብዬ ጉዳይ መፍትሄ ለማግኘት መነጋገሩን እንዲቀጥሉም ጥሪ ተደርጓል። ሁለቱ ሀገሮች በየበኩላቸው አብዬ ትገባናለች ይላሉ። ነገር ግን ማንኛቸውም ቢሆኑ አሁን ያለው ሁኔታ እንዲለወጥ እንደማይፈልጉ ጆሽዋ ክሬዝ የተባሉ ስለ አነስተኛ መሣሪያዎች ጥናት የሚያደርጉ ጠቁመዋል። አንድ የሚኒሶታ ዳኛ አብዛኞቹ ትውልደ ሶማሊያ አሜሪካውያን የሆኑ ዘጠኝ ወንዶችን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ እርዳታ ለማቅረብ አሲረዋል በሚል ክስ በእስራት ቀጥተዋል። ከእነሱም ስምንቱ በአጠቃላይ ከ140 ዓመታት በላይ የሚሆን የእስራት ቅጣት በያዝ ነው ሳምንት ተበይኖባቸዋል። ዘጠነኛው ሰው በእስራት የቆየበትን ያህል ጊዜ ነው የተፈረደበት። ጉልድ አሊ ዑመር የተባለው ተከሳሽ በ35 ዓመታት እስራት ተቀጥቷል። አብድራህማን ዳውድና መሐመድ ፋራ እያንዳንዳቸው የ30 ዓመታት እስራት ተፈርዶባቸዋል። ሦስቱም ተከሳሾች በድርጊታቸው የተጸጸቱ መሆናቸውን ቢገልጹም ከሳሾቹ በጠየቁት የእስራት ጊዜ መሰረት ተፈርዶባቸዋል። ተከሳሾቹ ፍርድ ቤት በቀረቡበት ወቅት ወደ ሶሪያ ሄደው እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ስለመቀላቀል ጉዳይ ሲመካከሩ የሚያሰማ በድብቅ የተቀረጸ ድምፅ ተሰምቷል። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ጆዜፍ ካቢላ አዲስ ጠቅላይ ሚኒስትር ሰይመዋል። ካቢላ ባዲባንጋ ኒታሳሚ የተባሉ ተቃዋሚ ምክር ቤት አባል እስከተላለፈው የምርጫ ጊዜ ድረስ የውህደቱን መንግስት እንዲመሩ ሰይመዋል። በያዝነው ወር እንዲካሄድ ታቅዶ የነበረው ምርጫ ለአውሮፓውያን ዘመን አቆጣጠር ሚያዝያ 2015 ዓ ም እንዲደረግ ተወስኗል። የቀድሞው የሀገሪቱ መንግስት ከስልጣን የወረደው ካቢላ ከሁለተኛ የስልጣን ጊዜያቸው አልፈው እስከ 2018 ዓ ምት እንዲቆዩ ለማስቻል ሲባል በፕሬዝደንቱና በተቃዋሚዎች መካከል በተደረገው ስምምነት መሰረት ነው። የቀድሞ የአይቨሪ ኮስት ፕሬዚደንት ሎረን ባግቦ ባለቤት ሲሞን ባግቦና ጠበቆቻቸው ፍርድ ቤት ለመቅረብ ፈቃደኛ ባለመሆናቸው በስብና ላይ በተፈጸመ ወንጀል ክስ በሌሉበት የፍርድ ቤት እንዲከፈቱ እንዲከፈት የሀገሪቱ ፍርድ ቤት ወሰነ። የባለቤታቸው ሎረን ባግቦ የክስ ሂደት በሄጉ ችሎት እየተከናወነ ሲሆን ሲሞንን ግን የአይቨሪ ኮስት መንግስት አሳልፎ ለፍርድ ቤቱ ለመላክ ፈቃደኛ አልሆነም። የዓለም አቀፍ ወንጀል ችሎት የወደፊት ህልውና እርግጠኛ ባልሆነበት በአሁኑ ወቅት የሀገሮች ፍርድ ቤቶች እንዲህ ያሉትን ክሶች ሲመለከቱ ሊገጥሟቸው የሚችሉትን ፈተና ይህ የሲሞን ባግቦ የፍርድ ሂደት ፍንጭ መስጠቱ አይቀርም። በዚህ ላይ መጽሔት ወደኋላ ዝርዝር ይኖረዋል። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ዛሬ ተገናኝተው በሚነጋገሩበት ወቅት በሀገራቸውና በዩናይትድ ስቴትስ መካከል ስላለው የጸጥታ ህብረት ጠቃሚነት ትኩረት እንደሚሰጡ ይጠበቃል። ትራምፕ ባለፈው ሳምንት ከተመረጡ ወዲህ ከተለያዩ የዓለም መሪዎች ጋር በስልክ ተነጋግረዋል። የግብፁ ፕሬዚደንት አብዱልፋታህ ኤልሲሲ፣ የጀርመኗ ቻንስለር አንጌላ መርክልና የሩሲያው ፕሬዚደንት ቭላዲሚር ፑቲን ይገኙባቸዋል። አቤ ከጃፓን ከመነሳታቸው በፊት የዩናይትድ ስቴትስን ጉብኝት ስለ መጻዊው ዕድል ያላቸውን ራዕይ ከትራምፕ ጋር ለመነጋገር እንደሚጠቀሙበት ገልጸዋል። ተመራጩ ፕሬዝደንት ዶናልድ ትራምፕ የዓለም የአየር ንብረት ሙቀት የሚለውን ጽንሰ ሐሳብ ቻይና የአሜሪካን የንግድ ጥቅም ለመጉዳት የፈጠረችው ቀልድ ነው በማለት እንደማይቀበሉት ሲናገሩ ቆይተዋል። ቻይና ታዲያ ለትራምፕ አባባል ምላሽ እየሰጠች ነው። የቻይና ምክትል የውጭ ጉዳይ ሚኒስትር ሉዠንሚን ማራካሽ ሞሮኮ በሚካሄደው የተባበሩት መንግስታት ድርጅት ጉባኤ ላይ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ፕሬዚዳንቶች ሮናልድ ሬጋን እና ጆርጅ ቡሽ የአየር ንብረት ለውጥን ለመዋጋት ከአስርተ ዓመታት በፊት መነጋገር የጀመሩት ቻይና ሳታውቅ ነበር ነበርና ቻይና ልትፈጥረው አትችልም ብለዋል። በመጨረሻም ፕሬዝደንት ባራክ ኦባማ ዛሬ ጀርመን ሆነው ባደረጉት ንግግር ዩናይትድ ስቴትስ ከዓለም ጋር ባላት ግንኙነት እንደምትቀጥል ለጀርመኖችና ለመላው አውሮፓ ግልጽ አድርገዋል። ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ጋር ያላት አጋርነት ለሰባ ዓመታት ያህል የዩናይትድ ስቴትስ የውጭ ፖሊሲ መሠረት ሆኖ ቆይቷል ሲሉ ከጀርመን ቻንስለር አንጌላ መርክል ጋር ሆነው ባካሄዱት ጋዜጣዊ ጉባኤ ተናግረዋል። ጀርመንን አስተማማኝ አጋር ሀገር በማለትም አሞግሰዋል። ሁለቱም ሀገሮች ፓሪስ በተደረገው የአየር ንብረት ለውጥ ውል አባል በመሆናቸው ደስታቸውን ገልጸዋል። ዜናው አበቃ። ዜናዎቹን አደመቅን። አሁን የዕለቱ አብይ ርዕስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመድረክ የወቅቱ ሊቀመንበር ጋር መሰረታዊ በሆኑ ፖለቲካዊ ችግሮች ላይ ለመነጋገር መወያየታቸው ተነገረ። እስካሁን ግን ከገዢው ግንባር ተጨባጭ እርምጃ እንዳልተወሰደ የመድረኩ መሪ አስታውቀዋል። ኢህአዴግ በአስቸኳይ ጊዜ አዋጁ በኩል ወደ ቀድሞ ሁኔታ ለመመለስ የፈለገ እንደሚመስልም ግምታቸውን ገልጸዋል። ባለፉት ጥቂት ቀናት ውስጥ በኮንሶ ብቻ ከአምስት መቶ በላይ ሰዎች መታሰራቸው በጋሞ ጎፋ ዞን የፓርቲ አመራር አባላት መያዛቸውም ተሰምቷል። መለስካቸውማ ተከታዩን ልኳል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ትናንት አመሻሹ ላይ ከቪኦኤ ጋር ባደረጉት አጭር ቆይታ ከአንድ ወር በፊት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ከዚያም ወዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማ ያደረጓቸውን ንግግሮች በመንተራስ መድረክ ለጠቅላይ ሚኒስትሩ ደብዳቤ መጻፉን ገልጸዋል። የደብዳቤው ይዘትም የሀገሪቱ ፕሬዚዳንትም ክቡር ጠቅላይ ሚኒስትርም እንደተናገራችሁት በመሠረታዊ ጉዳዮች ላይ ከተቃዋሚዎች ጋር ተቀምጠ እንወያያለን በተባለው በእኛ ወገን ለመነጋገር ዝግጁ ነን እና መቼ መቸ እንገናኝ የሚል እንደነበረም አብራርተዋል። ለዚህ ደብዳቤ በጽሑፍ የተሰጠ መልስ እንደሌለ የተናገሩት ፕሮፌሰር በየነ በጠቅላይ ሚኒስትር ኃይለማርያም ጥሪ የአንድ ለአንድ ንግግር ማድረጋቸውን ግን ይፋ አውጥተዋል። በአሁኑ ጊዜ ይህንን ግልጽ ማድረጉ ብዙም ምስጢር ማባከንም አይመስለኝም። ጠቅላይ ሚኒስትሩ አንድ ለአንድ ከኔ ጋር ተቀምጠው ተነጋግረዋል። ይሄ ከተደረገም አንድ ወር አልፎታል። እዚያ ግንኙነታችንም አዎ ከተቃዋሚ ፓርቲዎች ጋር መሰረታዊ በሆኑ የፖለቲካ ምህዳሩን እስካሁን ድረስ ተደራሽ ባላረጉ ችግር ፈጣሪ በሆኑ ጉዳዮች ላይ ለመነጋገር ፈቃደኛ ነን ብሎኝ እኛም ያለ ዜ ዝግጁ መሆናችንን እንደገና መጽሑፍ የጻፍነውን በቃልም በማስረገጥ ተለያየን። ከዚያ ወዲህ አንድ ወር አልፏል። እስካሁን ድረስ ምንም የረባ ግንኙነት አልተፈጠረም። የመድረክ ሊቀመንበር ኢህአዴግ ከተቃዋሚዎች ጋር አድርጋለሁ ያለው ውይይትና ድርድር ይህን ያህል መዘግየቱ የፈጠረባቸውን ስሜትም አልሸሸጉም። እንግዲህ ነገሩ ያው አንድ ለአንድ የራሳቸውን ግንዛቤ ለመጨበጥም እኛ ምን እንድናስብም ምን አይነት አቅጣጫ እንደምናቅድም ለመመዘን፣ ለመገምገም ለብቻ የተደረገ ግንኙነት ይመስለኛል። ይህ እንግዲህ በፓርቲያቸው ውስጥ ሳይታወቅ አይቀርም። ምክንያቱም እኔ እንደውም ስለዚህ ጉዳይ እንደ ምስጢር ይዘው ከዲፕሎማቶች ነው የሰማሁት ከጠቅላይ ሚኒስትሩ ጋር ተገናኝታል ነበረም እንደ የሚል ከዲፕሎማቶች ነው የሰማሁትና እኔም ይሄ ነገር ዝም ብለ የያዘው ተብዬ ይሆናል በሚል መልሰል ሰጠሁ፣ ለዚያ ለጠየቀኝ ዲፕሎማት ማለት ነው። ፕሮፌሰር በየነ አክለውም ይደረጋል የተባለውን ውይይት ዛሬም እየጠበቁት እንደሆነ፣ ግን ደግሞ በመንግስት በኩል እየተወሰደ ነው ባሉት እርምጃ መሰረት በኢህአዴግ በኩል ይኖራል ስላሉት ሀሳብ ያላቸውን ግምትም ተናግረዋል። ስለዚህ እየጠበቅናቸው ነው። መቼ ተገናኝተን እንናገር መፍትሄ ፍለጋው? እንደው ዝም ብሎ ሁኔታዎቹ ተረጋግተው በዚህ በአስቸኳይ ጊዜ አዋጁ ምክንያት ወደ ቀድሞው የተረጋጋ ማለትም በትምህርት ጥቅስ ሁኔታ ይመለሳል በሚል ተስፋ ነው እየተንቀሳቀሰው ያሉት። እና ይሄ መዘግየት ላይ ላዩን ስታይ የኢህአደግ አመራር መረጋጋትን አሳይቶ ቀስ እያለ እርምጃዎቹን የመውሰዱ ነገር ስህተት አይደለም ወይ? ሁኔታውን በአግባቡ ያለማንበብ ነው አድርገን ብኛ ወገን የምንወስደው። የአስቸኳይ ጊዜ አዋጁ ከታወጀ በኋላ የተፈጠረውን ሁኔታ በተመለከተም ፕሮፌሰር በየነ ለቪኦኤ ሰፋ ያለ ማብራሪያ ነበር የሰጡት። እጅግ ብዙ የመድረክ አባላት በስር ላይ እንደሚገኙና የተወሰኑት ፍርድ ቤት እንደሚመላለሱ ዓለም ሁሉ የሚያውቁ ጉዳይ ነው ሲሉም ገልጸዋል። ከጥቂት ቀናት ወዲህ ግን በደቡብ ክልል በፓርቲ መሪዎች ላይ እየተፈጸመ ነው ያሉት እስራት ተባብሰዋል። በተለይ የመድረክ አባል የሆነው የማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲ የዞኑ አመራር በጋሙ ጎፋ ዞን በአሁኑ ጊዜ ባለፉት አምስት ቀናት ሶስት ክልሉ መሪዎቻችን ታስረውብናል። ለምሳሌ አቶ ዳዊት ሞርጋ የዞኑ ምክትል ሊቀመንበር ናቸው። አቶ ገረሱ ገመሻ የዞኑ ስራ አስፈጻሚ አባል ናቸው። አቶ ሚኪያስ ማጻ የዞኑ ስራ አስፈጻሚ አባልና እንደዚሁም በዛላ የድርጅታችን ሰብሳቢ ናቸው። በዚሁ ዞን ከምባ በተባለ አካባቢ የሚገኙ የፓርቲ መሪዎችም መታሰራቸውን ያስታወሱት የመድረክ ሊቀመንበር በኮንሶ ያለውን ሁኔታም እንደሚከተለው ነበር የገለጹት። አባልና ደጋፊዎች በብዛት ኮንሶ ውስጥ አሉን። በኮንሶ ወረዳ ቀድሞ ልዩ ወረዳ በሚባለው ብዙ ህዝባዊ እንቅስቃሴና ከመንግስትም ጸጥታ ኃይሎች ጋር ህብረተሰቡ እንደተጋጨ ይታወቃል። በአሁኑ ጊዜ በዚህ ከአስቸኳይ አዋጁ ወዲህ ባለፉት ሶስት ቀናት ደግሞ በተለይ ባሎቻችሁን አምጡ፣ የት ነው ያሉት? ምሩን እየተባሉ ባሎቹ እንግዲህ ለስራ ጉዳይም ወደ ሌላ ገባብ የሚሄዱ ወይም ፍርሃት ገብቷቸውም ዞር ብለውም ይሁኑ ያ የምናውቀው ነገር አይደለም። ግን እነዚህ እናቶች፣ እህቶች፣ ወጣቶችም ሴቶች ጭምር በብዛት እየታሰሩ እንደሆኑ በየምሽቱ አስገድዶ በር ቤት እየተከፈተ እስካሁን ድረስ እኛ ከዚያ አካባቢ በደረሰን መረጃ ከ500 በላይ ባለፉት ሶስት ቀናት ታስረው ታግተው እንዳሉ፣ ስለዚህ በተለይ አሁን በዚህ በደቡቡ አካባቢ አዲስ ክስተት ሆኖ ያገኘ ነው። እነዚህ የጠቀስናቸው የጠቀስኳቸው ናቸው። የአስቸኳይ ጊዜ አዋጁ መሰረታዊ የሆኑ መብቶችን የማይነካ መሆኑ ቢገለጽም ብዙ አደናጋሪ ሁኔታዎች እንዳሉትና እየተፈጸሙ መሆኑን የገለጹት ፕሮፌሰር በየነ በአሁኑ ጊዜ የፓርቲ የዕለት ተዕለት ተግባራትን እንኳ ለመፈጸም ችግር እንደገጠመ ይናገራሉ። ስለዚህም ይሄ ነገር በእጅጉ አሳስቦን የእኛንም በዚህ በአስቸኳይ አዋጁም አማካኝነት ያልተገደበ የፖለቲካ ስራችንን እንዳንሰራ የተደረግንበት ሁኔታ ስላለ በዛሬው እለት ለኮማንድ ፖስቱ ደብዳቤ ጽፈን ገቢ አድርገናል። የደብዳቤውም ይዘት ስጠቃለል እነዚህ አባሎቻችን መሰረታዊ የሆነን ፖለቲካ እንቅስቃሴያችን የሚመሩ ስለሆኑ በአስቸኳይ እንዲፈቱ ጠይቀናል። ይሄንን ማስረገጥ ፈልጋለሁ። የአስቸኳይ ጊዜ ኮማንድ ፖስቱ ለመጨረሻ ጊዜ ይፋ ባደረገው መረጃ እንዳመለከተው በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች አስራ አንድ ሺ ስድስት መቶ ሰባት ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዕለቱን አብይ ርዕስ ነበር የሰማነው። ዜናዎች ወደሚተነተኑበት ክፍለ ጊዜ እናልፋለን። በኢትዮጵያ ሶማሌ ክልል ድርቅና ኮሌራ የዜጎችን ኑሮ እየጎዱ መሆኑን ጠቅሶ ባለፉት አራት ቀናት ከሶስት ሰዎች በላይ መሞታቸውን የኦጋዴን ብሔራዊ ነጻ አውጭ ግንባር ኦብነግ አስታወቀ። በክልሉ ከ1.3 ሚሊዮን በላይ ሰዎች በድርቅ የተነሳ የአስቸኳይ ጊዜ እርዳታ ለበርካታ ወራት ሲደረግላቸው መቆየታቸውን ያስታወቁት የብሔራዊ አደጋ ስጋትና አመራር ኮሚሽን መሪ አቶ ምትኩ ካሳ የወቅቱ ዝናብ በሶማሊያ ክልል መስተጓጎሉን አስታውቀዋል። በክልሉ ተከስቶ የቆየውን የኮሌራ በሽታ ለመቆጣጠርም የጤና ጥበቃ ሰራተኞች የተሳካ ስራ ማከናወናቸውን ገልጸዋል። ኢትዮጵያ መንግስት ከነገ ጀምሮ በመላ ሀገሪቱ የድርቁን ሁኔታ የሚገመግም ከተለያዩ አካላት የተውጣጣ ግብረ ኃይል እንደሚያሰማራ አስታውቋል። ሄኖክ ሰማ እግዜር ማምሻውን አቶ ምትኩ ካሳን አነጋግሯል። ቀጥሎ ይቀርባል። በሶማሌ ክልል ደቡባዊው ክፍል በአካባቢው አጠራር ዳይር የሚባል የዝናብ ወቅት አለ። ይህ የዝናብ ወቅት ከጥቅምት አንስቶ እስከ ሳሳት ወር ድረስ የሚዘም ዝናብ ነው። ስለዚህ ዝናብ በአገባብም በመጠንም በስርጭትም ያልተሳከለ በመሆኑ የእንስሳት መኖጥረት እና የአቅርቦት እጥረት ይታያል። ስለዚህ ከዚህ በመነሳት የክልሉ መንግስትም ሆነ የፌዴራል መንግስት ለእንስሳትም ሆነ ለሰው የመጠጡ አቅርቦት እና ለእንስሳት ሀብቱ ደግሞ የመና አቅርቦት እያደረገ ነው የሚገኘው። እንግዲህ አሁን ያለው ሁኔታ ደግሞ በተጨማሪ ኮሌራ እና ድርቅ የአካባቢውን ሕዝብ እየጎዳ ነው በሚል በአካባቢው የሚንቀሳቀሱ የተቃዋሚ ፓርቲዎች መካከል የኦብነግ መግለጫ አውጥቷል። ዛሬ ሰዎችም እንደሞቱ ነው እየገለጹ ያሉት። ይህን አስመልክቶ እናንተ ምን መረጃ አላችሁ? እንግዲህ ያለን የቅድማጭንቃ መረጃ እንደሚያሳየው ቀደም ሲል ኦገስት ሁለት ሺህ አስራ ስድስት ይፋ ባደረግነው አሀዝ መሰረት በአጠቃላይ በሶማሌ ክልል በዘጠኙ ዞኖችና በስልሳ ሰባት ወረዳዎች ለአንድ ነጥብ ሶስት ሚሊዮን ህብረተሰብ ክፍል የደራሽ እርዳታ እየቀረበ ነው ያለው። ይህ የደራሽ እርዳታ ቀጥሏል። በዚህ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮና በተዋረድ ካሉ የጤና ተቋማት ጋር በመተባበር የአተት በሽታ ቁጥጥር ስር አውሏል። ስለዚህ በዚህ ረገድ ስጋት ላይ የሚጥል የለም። ሁለተኛው ከምግብ አቅርቦት ጋር በተያዘ ቀደም እየነገርኩ ለአንድ ነጥብ ሶስት ሚሊዮን ዜጎቻችን እየቀረበን ያለ የተቋረጠ ነገር የለም። ስለዚህ ቀጣይ ከጃንዋሪ አንድ ሁለት ሺህ አስራ ሰባት ዓመተ ምህረት ጀምሮ የሚኖረውን የለደራሽ እርዳታ አቅርቦት የሚያስፈልገውን ኅብረተሰብ ለመለየት ከነገ በኢትዮጵያ አቆጣጠር ከ ህዳር ዘጠኝ ቀን ሁለት ሺ ዘጠኝ ዓመተ ምህረት ጀምሮ የተለያዩ አካላትን የያዘ ቲም ይሰማራል የሚሰማራው ቲም የፌዴራል የሚመለከታቸው ሚኒስቴር መስሪያ ቤቶች የክልል ሴክተር ቢሮዎችን የበይነ መንግስታት ዩኤን ብለን የምንጠራቸው የሁለትዮው ስምምነት ያላቸውን ባይላተራልና አለም አቀፍ መንግስታዊ ድርጅቶችን ያካተተ ቡድን ነው የሚሰማራው ይህ ቡድን እንግዲህ በአጠቃላይ በሶማሌ ክልል በሚገኙ ዘጠኝ ዞኖች በአስራ ሰባት ላይቭሊሁድ ዞን ተብሎ የሚከፈሉ እና በስልሳ ሰባት ወረዳዎች ተሰማርቶ ነው የጥናት የሚያደርገው። የዚህ ጥናት ውጤት ቀደም ብዬ እንደገለጽኩት ከጃንዋሪ አንድ ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ የምግብና ምግብነት ካሉን አቅርቦቶችን ፍላጎት የሚለይበት ነው። በዚህ አግባብ መንግስትና አጋር ድርጅቶች በጋራ ምላሽ የሚሰጡበት ሁኔታ ይፈጠራል። እንግዲህ ሁኔታ ይንን ይመስለው ከነገ ጀምሮ በተለይ የዳይር ከጥቅምት እስከ ታህሳስ የሚዘንበው ዝናብ መስተጓጎል እና መቅረት የፈጠረውን ሁኔታ የሚገመግብ ቡድን ነው። እንግዲህ የኢትዮጵያ መንግስት የሚያሰማር ቡድን ነው የሚሰማር ይህ ቡድን ለሶማሌ ክልል ብቻ ሳይሆን በአጠቃላይ በዘጠኝ ክልሎች በአምሳ አራት ዞኖችና በሁለት መቶ አርባ ስድስት ወረዳዎች የሚሰማራ ቡድን ነው። ከእነዚህ መካከል የሶማሌ ክልል አንዱ ነው። ስለዚህ በሶማሌ ክልል በአስራ ሰባት ላይ ዞን በሚባሉት እና በስልሳ ሰባቱም ወረዳ የሚሰማራ ቡድን ነው የሚሆነው። እንግዲህ እርዳታን ለማድረስ የተባበሩት መንግስታት ድርጅት አካላት እንደዚሁም ሌሎች የዓለም አቀፍ እና የሀገር ውስጥ የእርዳታ ድርጅቶች ተንቀሳቅሰው ይሰራሉ ኦጋዴን ውስጥ ይሰራሉ ። ምክንያቱም አሁን የሶማሌ ክልል ስንወስድ በአብዛኛው የምግብ አቅርቦት የሚያቀርበው የዓለም ምግብ ፕሮግራም ደብልዩ ኤፍፒ የምንለው ነው። ስለዚህ ደብልዩ ኤፍፒ በጅጅጋ ከተማ የራሱ ሰብ ኦፊስ አለው። ጎዴ ላይም እንደዚሁ የቅርንጫፍ ጽህፈት ቤት አለው። በእነዚህ አማካኝነት አጠቃላይ የፊልድ ሞኒተርስ አሉ፣ የእርዳታ ስርጭቱን የሚቆጣጠሩ፣ የእርዳታ ስርጭቱ በታቀደው መሰረት ይሄዳል የሚለውን በሁሉም አካባቢ የሚሰሩ አሉ። ከዛ ባሻገር ደግሞ ሌሎች እንደ ዩኒሴፍ የመሳሰሉ እና መንግስት ያልሆኑ አለም አቀፍ ድርጅቶች ምን የሚንቀሳቀሱበት ነው በዘጠኙ ዞኖች ሁሉ ማለት ነው ምን ያህል ናቸው አሁን ኦጋዴን ውስጥ አስቀድመው የገለጹት ከባለፈው አመት የተገኙ መረጃዎች አሀዞች ናቸው አሁን ምን ያህል ሰዎች ናቸው የአስቸኳይ ጊዜ እርዳታ የሚያስፈልጋቸው በሶማሌ ክልል ውስጥ አሁን ይለያል ነገ የሚሰማራ ቡድን ያንን የሚለይ ነው በአጠቃላይ በሀገሪቱ ያለው ያ ውጤት እስከሚመጣ ድረስ ከዲሰምበር ዲሰምበር ሰላሳ አንድ ሁለት ሺህ አስራ ስድስት ባለው አንድ ነጥብ ሶስት ሚሊዮን የሚሰራው በአጠቃላይ በአገሪቱ ያለው ሁኔታ ሀገሪቱ ያው ኦገስት ሁለት ሺ አስራ ስድስት ላይ ይፋ ባደረግነው መሰረት ዘጠኝ ነጥብ ሰባት ሚሊዮን ዜጎቻችን ናቸው የደደራሽ እርዳታ የሚያስፈልጋቸው በሁሉም ክልሎች ማለት ነው። ለእነዚህ የቀረበ ነው የሚገኘው። የተለወጠ ነገር አለ አስፈላጊ ቁጥር በአሴስመንቱ መሰረት ከጃንዋሪ አንድ ሁለት ሺ አስራ ሰባት ጀምሮ ይቀየራል። የተለወጠ ነገር አለ እንግዲህ የእርዳታ አቅርቦቱን በተመለከተ የምርት ወቅቶችም ያለፉበት ስለሆነ ከአዲስ የምርት ወቅት ጋር ተያይዞ ያለው ሁኔታ ምን ይመስላል? አጠቃላይ ስዕሉ፣ እናንተ በግምገማችሁ የተረዳችሁት ነገር ካለ አቀጣይ እንግዲህ በአብዛኛው መርጥ ጠቃሚ በሆኑ አካባቢዎች ላይ የጣለው ዝናብ አገባብም በመጠን በስርጭት በአወጣጥ የተስተካከለ ስለነበረ በብዙ አካባቢዎች ላይ ምርት ጨምሯል። ስለዚህ በመጨመሩ ከጃንዋሪ አንድ ሁለት ሺ አስራ ሰባት ጀምሮ የምናገኘው ቁጥር አምና ከነበረም በእጅጉ ያነሰ ነው የሚሆነው። አሁን ኦገስት ላይ ቀደም የጠቀጥቁ ዘጠኝ ነጥብ ሰባት የነበረው ከሱ በትልቅ ቁጥር ያነሰ ነው የምንጠብቀው። ስለዚህ ዞሮ ዞሮ አሁን ይህ ይሆናል ይሆናል ለማለት ለአሴት አሴስመንቱ ገና የሚደረግ ስለሆነ አስቸጋሪ ቢሆንም፣ አሁን መሬት ላይ ከምናየው ሁኔታ በመነሳት የአነስተኛ ቁጥር ይመጣል ብለን ነው እንደ መንግስት የገመገም ነው። በጣም ነው የማመሰግነው አቶ ምትኩ ካሳ። ይሽ ነው ይሽ ሰላም ቆይልኝ። ወደ ቀጣዩ መጽሔት ርዕስ እናልፋለን። የቀድሞ የአይቮሪ ኮስት ፕሬዝደንት ሎራ ባግቦ ባለቤት ሲሞን ባግቦ እሳቸውና ተከላካይ ጠበቆቻቸው ፍርድ ቤት ለመቅረብ ፈቃደኛ ባለመሆናቸው በሌሉበት በስብና ላይ በተፈጸመ ወንጀል ክስ በሌሉበት የፍርድ ሂደት እንዲከፈት የሀገሪቱ ፍርድ ቤት ወስኗል። ባለቤትየው ሎራ ባግቦ የክስ ሂደታቸው በሄጉ ፍርድ ቤት እየታየ ሲሆን ሲሞንን ግን የአይቮሪኮስት መንግሥት አሳልፎ ለፍርድ ቤቱ ለመላክ ፈቃደኛ አልሆነም። የዓለም አቀፉ ወንጀል ፍርድ ቤት የአይሲሲ የወደፊት ህልውና እርግጠኛ ባልሆነበት በአሁኑ ወቅት የሀገሮች ፍርድ ቤቶች እንዲህ ያሉትን ክሶች ሲመለከቱ ሊገጥሟቸው የሚችሉትን ፈተናዎች ይህ የሲሞን ባግቦ የፍርድ ሂደት ፍንጭ መስጠቱ አይቀርም። ኤሚሊ ሎብ ከአቢጃን ለቪኦኤ ያጠናቀረችውን ዘግባ ቆንጅታዬ ታቀርባለች። የቀድሞዋ ቀዳማዊት እመቤት ሲሞን ባግቦ በተመሰረተባቸው በሰብና ላይ በተፈጸሙ ወንጀሎች ክስ ፍርድ ቤት በግድ እንዲቀርቡ እንደማያደርጉ ትናንት ረቡዕ ዳኛው ውሳኔያቸውን ሰጥተዋል። በወቅቱ በችሎቱ ከነበሩት ሰዎች መካከል በዚህ ውሳኔ በመገረም ራሳቸውን አንድ ሰው ሲነቀንቁ ከእሳቸው ጥቂት እርምጃ ሻገር ብሎ ደግሞ የተከሳሽ መቆሚያው ባዶውን ይታያል። ከአሁን ቀደም ሲሞን ባግቦ በሀገሬ በወገኖቼ ነው መዳኘት የምፈልገው ብለው ነበር። ከተከላካይ ጠበቆቻቸው አንዱ ታዲያ ፍርድ ቤቱ ተከሳሿ በሌሉበት የፍርድ ሂደቱን ቢቀጥል የችሎቱን ተዓማኒነት ይጎዳዋል ይላሉ። ሲሞን ባግቦና ተከላካይ ጠበቆቻቸው በፍርድ ሂደቱ ካልተገኙ ተአማኒ አይሆንም ሲሉ ነው የተሰሙት። ከጠበቆቻቸው አንዱ ዳጂ ከሳሽ አቃቤ ሕግ አሊ የዮ ደግሞ የተከሳሽ ወገን ቀድሞውንም ቢሆን የፈለገው ይህንኑ ነው ይላሉ። የማይቀርቡት የፍርድ ቤቱን ተአማኒነት ለመጉዳት ነው። ይህን እኮ ማንም የሚያውቀው ነው ብለዋል የዮ። የሲሞን ባለቤት የቀድሞው ፕሬዚደንት በ2010 ዓ ም በተካሄደ ምርጫ ሲሸነፉ ከስልጣን አልወርድ ማለታቸውን ተከትሎ በተቀሰቀሰው ግጭት ቢያንስ ሶስት ሺ ሲቪሎች እንደተገደሉ የሚታወስ ነው። ሲሞን የተከሰሱት በባላቸው ተቀናቃኞች ደጋፊዎች ላይ በተፈጸመው ግድያና ሌላም ጥቃት ተባብረዋል ተብለው ነው። ባለፈው አመት የታጠቁ የወንበዴ ቡድኖችን በማደራጀትና የመንግስትን ጸጥታ በማደፍረስ ተከሰው የ2 አመት እስራት ተፈርዶባቸዋል። እሳቸው ግን ይህን ወንጀል አልፈጸምኩም ብለዋል። ሎራን ባግቦ በሄግ ፍርዳቸውን እየጠበቁ ሲሆን ሲሞን ተይዘው እንዲላኩለት ዓለም አቀፉ ፍርድ ቤት ያወጣውን ማዘዣ አይቮሪኮስት ለመፈጸም ፈቃደኛ አልሆነችም። ሶስት የአፍሪካ ሀገሮች ከዓለም አቀፉ ፍርድ ቤት አባልነት እንወጣለን እያሉ በሚገኙበት በዚህ ወቅት ግን የአሁኑ የአይቮሪ ፕሬዚደንት አላሳን ዋታራ ፍርድ ቤቱን እደግፋለሁ እያሉ ድምጻቸውን እያሰሙ ነው። በዚያው መጠን ግን የአፍሪካ ሀገሮች ፍርድ ቤቶች የየራሳቸውን የከባድ ወንጀል ክሶች መዳኘት መቻል እንዳለባቸው ዋታራ አጥብቀው ይከራከራሉ። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሽግግር ቡድናቸው መካከል ሽኩቻ ይካሄዳል የሚለውን ዘገባ ለማስተባበል በትዊተር መልእክታቸው፣ በጣም የተቀናበረ ሂደት እንዳለውና እርሳቸውም የካቢኔ አባሎቻቸውን እየመረጡ መሆኑን ተናግረዋል። የሽግግሩ ቡድን መሪ የነበሩትን የኒው ጀርዚውን አስተዳዳሪ ክሪስ ክሪስቲን ከወዲሁ በተመራጩ ምክትል ፕሬዚደንት ማይክ ፔንስ የተኩ ሲሆን የብሔራዊ ጸጥታ አማካሪ ተብለው የነበሩት ኮንግረስማን ማይክ ሮጀርስ ስልጣን እንደሚለቁ ትላንት ተናግረዋል። ዶናልድ ትራምፕና የዋይት ሀውስ የስትራቴጂ ኃላፊ አድርገው በመረጧቸው ሰው ምክንያት ከፍተኛ ትችት እየተዘነዘረባቸውና በአስተዳደራቸው ውስጥ ስለ ሶስቱ ልጆቻቸውና የሴት ልጃቸው ባለቤት ሚና ጥያቄ እየቀረበባቸውም ነው። ከዚህም በተጨማሪ በምርጫ ዘመቻ ወቅት በሰነዘሯቸው አስተያየቶች የተቆጡ አሜሪካውያን ተቃውሟቸውን በተለያዩ ክፍለ ግዛቶች ከክፍለ ግዛት ከተሞች ቀጥለዋል። ዝላቲካ ሆክ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ትላንት ረቡዕ የየል ዩኒቨርሲቲ ተማሪዎች የመኖሪያ ሰነድ የሌላቸው ጓደኞቻቸውን በመደገፍ ሰልፍ ወጥተዋል። የሰልፉ አደራጆች ትምህርት ቤታቸው የመኖሪያ ፈቃድ ስለሌላቸው ሊባረሩ የሚችሉ ተማሪዎችን እንዲያስጠልል ጠይቀዋል። ወደ ስድስት መቶ የሚሆኑ ሰዎች በኢንተርኔት የድጋፍ ፊርማ አሰባስበው ከሶስት የሚከራዩ ህንፃዎች ላይ የትራምፕ ስም እንዲነሳም ተደርጓል። በምርጫ ዘመቻው ወቅት ሴቶችን መሳደብና አንዳንድ ዘረኛ አስተያየቶችን መስጠት ሲጀምሩና እንዲሁ በአጠቃላይ አሳፋሪ ሲሆኑ ስማቸው እኛ በምንኖርበት ህንጻ ላይ ሆኖ ደህንነት እንደማይሰማን ተረዳን። የኒውዮርክ ከተማ ከንቲባ ቢል ደብላሲዮ ከተመራጭ ፕሬዚደንት ትራምፕ ጋር ለአንድ ሰዓት ያህል በመወያየት ለዜጎች አሳሳቢ የሆኑ ጉዳዮችን አንስተውላቸዋል። እርሳቸው የኒውዮርክ ሰው ናቸው። ይህችን ከተማ የሚወዷት ግን አይመስለኝም። ነገር ግን ሕዝቡ ምን እንደሚሰማውና እዚህች ከተማ ውስጥ ያለንን ተሞክሮ ማወቃቸው አስፈላጊ ይመስለኛል። ዲብላዚዮ ትራምፕ ስቲቭ ባነንን ዋና አማካሪያቸው አድርጎ ስለ መምረጣቸውም እንደ ጠየቋቸው ተናግረዋል። ስቲቭ ባነን አክራሪ ቀኝና ወግ አጥባቂ የነጮችን በላይነት የሚያቀነቅን ቡድን ጋር ግንኙነት እንዳላቸውና በጋዜጠኝነት ሙያቸውም ዘረኛ አመለካከት እንደሚያንጸባርቁ ተገልጿል። አንዳንድ ሪፐብሊካውያን የምክር ቤት ተወካዮችም ሚስተር ዶናልድ ትራምፕን በባህሪያቸው የወቀሱ ቢሆንም ትላንት ግን ኅብረት አሳይተዋል። አሁን ትራምፕ ለዋይት ሀውስ ጽህፈት ቤታቸው አባልነት በሚመርጧቸው ሰዎች ጉዳይ አስተያየት አልሰጥም። ቀደም ሲል የሰማችሁት ድምፅ የሚች መካነል የሕግ መወሰኛ ምክር ቤት የአብላጫ ሪፐብሊካዋን መሪ ነው። በሌላ በኩል ዲሞክራቶቹ በፕሬዝደንታዊ ምርጫው ከገጠማቸው ያልተጠበቀ ሽንፈት በኋላ ፓርቲያቸውን ለማጠናከር ጥረቶችን ጀምረዋል። አዲስ የመወሰኛውን ምክር ቤት የአናሳ ዲሞክራቶች መሪ ሰናተር ቻርልስ ሹመር ትላንት አዲስ የተመረጡ የፓርቲ አመራሮችን ይፋ አድርገዋል። ለአሜሪካ ህዝብ የምናገረው ነገር አለኝ። በምንስማማባቸው ጉዳዮች ዙሪያ ከሪፐብሊካኑ ጋር ጎን ለጎን ቆመን በቅርቡ ሥልጣን ከሚረከቡት ፕሬዚደንት ትራምፕ ጋር አብረን ለመሥራት ዝግጁ ነን። ነገር ግን በእሴቶቻችንም ሆነ እስካሁን ባከናወንናቸው ውጤቶቻችን ላይ ጥቃት ከተቃጣ ተመራጩን ፕሬዚደንት ፊት ለፊት ገጥመን እንፋለማለን። በአዲሱ የዩናይትድ ስቴትስ ኮንግረስ ሁለቱም ምክር ቤቶች አብላጫ መቀመጫ የያዙት ሪፐብሊካውያን ናቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዳነች ሳየነን እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። አድማጮች አሁን የስቱዲዮ ሰዓታችን 3 ሰዓት ከሰላሳ አምስት ደቂቃ መሆኑን ያሳያል። ከምሽቱ ዜናዎች ዋና ዋናዎቹን አዳነች ታሰማናለች። የኢትዮጵያ መንግሥት በመገናኛ ብዙሃን ላይ ቁጥጥሩን ባጠበቀበት በአሁኑ ወቅት ያሰራቸውን ጋዜጠኞች በአስቸኳይ እንዲለቅ ሲፒጄ ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ዛሬ ጥሪ አስተላልፏል። የሽብር ክስ ቀርቦበት ጉዳዩ በፍርድ ቤት እየታየ ያለውና በእስር ቅሊንጦ የሚገኘው የቀድሞ የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በሰንሰለት ታስሮ እንደሚገኝ ለጠያቂዎቹ መግለጹን ምንጮች ለአሜሪካ ድምፅ ሬዲዮ ተናግረዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሱዳንና በደቡብ ሱዳን መካከል የምትገኘው የነዳይ ዘይት ሀብት ባላት አብዬ አካባቢ ያለው የድርጅቱ ሰላም ጠባቂ ኃይል የተልእኮ ጊዜ እንዲራዘም በያዝነው ሳምንት ወስኗል። አንድ የሚኒሶታ ዳኛ አብዛኞቹ ትውልደ ሶማሊያ አሜሪካውያን የሆኑ ዘጠኝ ወንዶችን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ እርዳታ ለማቅረብ አሲረዋል በሚል ክስ በእስራት ቀጥቷቸዋል የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚዳንት ጆዜፍ ካቢላ አዲስ ጠቅላይ ሚኒስትር ሰይመዋል ካቢላ ባዲባንጋ ኒታ ሳሚ የተባሉ ተቃዋሚ የምክር ቤት አባል እስከ ተላለፈው የምርጫ ጊዜ ድረስ የውህዱን የውህደቱን መንግስት እንዲመሩ ሰይመዋል አዳነች ፍሳሀይን አመሰግናለሁ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል ልዩ ዘገባ አለን ከተለያዩ የህይወት መስኮች የተሰባሰቡ ከስድስት መቶ በላይ የሚሆኑ የኦሮሞ ተወላጆች በጆርጂያ ግዛት ዋና ከተማ አትላንታ ላይ ያደረጉት ጉባኤ ተጠናቆ የሥራ ሰነድ አውጥቷል። የጉባኤው ዓላማ አንድ የኦሮሞ የፖለቲካ ማኅበረሰብ እንዲፈጠር የተለያዩ ፕሮግራሞችና አቋሞች፣ የትግል ስልትና ዘዴዎች ያሏቸው የኦሮሞ ድርጅቶች ኃላፊነት ባለው መንገድ የጋራ ለሆነው ግባቸው በጋራ እንዲንቀሳቀሱና በአንድ መድረክ እንዲታገሉ ለማስቻል የሕዝብ ጉዳይ የሕዝብ በመሆኑ በኦሮሞ ሕዝብ ዘንድ የነቃና ስፋት ያለው ውይይት ለማካሄድ መሆኑን ከአስተባባሪዎቹ አንዱ የሆኑት ፕሮፌሰር ሕዝቅኤል ገቢሳ ለቪኦኤ ገልጸዋል። የኦሮሞ አብዮት ሲል የጉባኤው መግለጫ በጠራው እንቅስቃሴ ውስጥ ከሌሎች ነጻነት አፍቃሪ ሕዝቦች ጋርም እጅ ለእጅ ለመያያዝ እንደሚሰሩ ተሳታፊዎቹ አመልክተዋል። ከጉባኤው አስተባባሪዎች አንዱ ከሆኑት ፕሮፌሰር ሕዝቅኤል ገቢሳ ጋር ያደረግነው ቃለ ምልልስ ሁለተኛና የመጨረሻ ክፍል ቀጥሎ ይቀርባል። ያነጋገራቸው ሰሎሞን አባተ ነው። ፕሮፌሰር፣ የኦሮሞ አብዮት ስትሉ የጠራችሁትን ይህን ንቅናቄ በዚህ በጋዜጣዊ መግለጫችሁ ላይ ሌሎች ነጻነት ናፋቂ ወይም ነጻነት አፍቃሪ የሆኑ ሕዝቦችን ማካተት መቀላቀል ብላችኋል። ምን ማለት ነው? ይህንን እንትን ዝርዝር ያደርጉልኛል። እጅ ለእጅ መያያዝ ነው እሱ መቀላቀል አይደለም። እሺ፣ አዎ፣ ጥሩ፣ እሺ። በዛ በዛ ማገላለጽ ይውሰዱልኝ። እና ከሌሎች ነጻነት አፍቃሪ ሕዝቦች ጋር ወይም ሕዝብ ጋር እጅ ለእጅ መያያዝ ስትሉ ምን ማለታችሁ ነው? አንደኛ። ሁለተኛ እስካሁን ድረስ እያገኛችኋቸው ያነጋገራችኋቸው ሌሎች ሀይሎች አሉ? መጀመሪያ ላይ ኦሮሞ አብዮት የሚለው ነገር ትንሽ ልናገር ስለዛ። በኦሮምኛ እንደዛ ነው የሚባለው። ይሄ በተለያየ ስም የሚጠራው ነገር በኦሮምኛ ወራቅሰ ነው የሚባለው፣ እሱ ወደ አብዮት ነው የሚተረጎመው። ሁለተኛ በአማርኛ ቢሆን አሁን በኦሮሚያ እና በሌሎችን የኢትዮጵያ አካባቢዎች የሚደረገው ነገር በቃን የሚል ነው እምቢ ብለናል፣ እንዲህ አይነቱን አሰራር አንፈልግም የሚለው ነገር እንዲጎላ ነው። ይሄ ነገር ዛሬ ተነስቶ አሁን አመፅ ምናምን የሚባለው ዛሬ ተነስቶ ነገ የሚሄድ አይደለም። እዛ አገር የምንኖር ሁላችን ቋሚ አብዮት ነው የሚያስፈልገን እንጂ በእንዲህ አይነቱ አንድ ወገን ብቻ የፖለቲካና የኢኮኖሚ ስልጣንን ይዞ ሌላውን ሁሉ ወደ ጎን የሚያደርግበት ነገር እንዳይቀር። ይሄ ነገር አስቸኳይ ጊዜ አዋጅ ይሁን የምን ነገር ይሁን የሚቆም ነገር አይደለም። ይሄ አብዮት ነው፣ እምቢ ብለናል የሚለውን ነገር ለማስረገጥ ነው። ከሌሎች ጋራ እጅ ለእጅ መያያዝ የተባለው ትክክል ነው። እጅ ለእጅ መያያዝ አለብን፣ ግን በጥላቻ ብቻ አይደለም። ስልጣን ላይ ያለው መንግስት በመጥላት ላይ ብቻ እንዳንረዳዳ የዓላማ አንድነት እንዲኖረን ያስፈልጋል። በማለት እዚህ ላይ ህዝብ ሁሉ ተነሳስቶ በእንዲ አንዴ አይነት ነገሮች ላይ ከሌሎች ጋር እጅ ለእጅ መያያዝ አለበት። ይሄ የሶሊዳሪቲ ጉዳይ ነው፣ የጨወታ ጉዳይ አይደለም። እውነተኛ ነገር ነው። በእውነተኛ ነገር ላይ ተነጋግረን ይሄ መጣላት ሳይሆን የዓላማ አንድነት እንድንመሰርት፣ በተለያየንበት ቦታ ላይ ደግሞ መቻቻል እንድንመሰርት ሀቀኛ የሆነ ውይይት፣ ህዝባዊ ውይይት እንዲካሄድ ነው የአትላንታ ጉባኤ የተደረገው ይሄ እውነት ነው ይሄ አስፈላጊ ነው ይሄ ክምትት የሆንበት ነገር ነው ይሄ ምርጫ የማይገኝለት ከሌሎች ህዝቦች ላይ እጅ ለእጅ መያያዝ ምርጫ የማይገኝለት አማራጭ የሌለው ብቸኛ መንገድ እንደሆነ የታወቀ ነው ፕሮፌሰር ህዝቅኤል በዚሁ ጋዜጣዊ መግለጫ ላይ የህወሀትን አገዛዝ ለማስወገድ የመጨረሻው ፍልሚያ የሚል አባባል ተጠቅማችኋል እና ምን ማለት ነው ከእንግዲህ ወደኋላ አንመለስም ነው ኦሮምኛ የነብርን ጭራ ከያዙ አይለቁም ይባላል ወደኋላ መለስም እንዲህ አይነት አሰራር መኖር የለበትም። እንዲህ አይነት አገር ውስጥ ማንም የኢትዮጵያ ህዝብ ይህንን ተቀብሎ መኖር የለበትም። ሰብአዊ ክብር፣ የመኖር ክብር፣ ከቤቱ ወጥተህ መግባት የማትችልበት አይነት አሰራር ሊቀጥል አይችልም። ስለዚህ ይሄ የዲተርሚኔሽንን ነገር ለማሳየት ነው፣ የቁርጠኝነትን ነገር ማለት ነው። የቁርጠኝነትን ነገር የማሳየት ነገር ነው። መጨረሻው ምን እንደሆነ ያው ለውጥ ነው ፈለገው ለውጥ እየመጣ ነው። ከዚህ ወደ ኋላ መመለስ አይቻልም የሚለውን ነገር ለማረጋገጥ ነው። የሰብአዊ ድጋፍ ድርጅት እንዲቋቋምም ሀሳብ ቀርቧል በዚህ ጉባኤ ላይ እና ምን አይነት ድጋፍ የሚሰጥ ድርጅት ነው የሚሆነው? ይሄ በሀገር ውስጥ ያለው የህዝብ ፍላጎት አለ። አሁን የተለያየ ነገር አለ። ፍርድ ቤት ውስጥ ያሉ ሰዎች አሉ፣ ጠበቃ ያስፈልጋቸዋል። ቤተሰቦች የሞቱባቸው ድጋፍ ያስፈልጋቸዋል። የቆሰለው የህክምና ድጋፍ ያስፈልጋቸዋል። ቃሉ እንደሚለው ሂውማኒቴሪያን ነው። ይሄ ይሄ ግራ ቀኝ አይልም። የተቸገሩትን ለመርዳት የተሻለ አደረጃጀት ያስፈልጋል። የሚደረገው ነገር ግን የተቀናጀ እንዲሆን በዚህ ሙያ ላይ እውቀት ያላቸው አንድ ታስክ ፎርስ ተቋቁሞ በዛ በኩል ይሄ ስራ እንዲቀጥል ተደርገዋል ፕሮፌሰር ህዝቅኤል እስቲ ወደ ማጠቃለያው ደግሞ አንድ ያሉት ቃል አለ በዚህ ቃለ ምልልስ ላይ የፖለቲካ ድርጅቶች ሀላፊነት የተሞላበት እንቅስቃሴ እንዲያደርጉ የሚል መልእክት አስተላልፈዋል እና ምን ማለት ነው ሀላፊነት የተሞላበት እንቅስቃሴ ማለት አንዳንድ የፖለቲካ መሪዎች አንዳንድ ጊዜ እዚህው አሜሪካን አገር ሁሉ እንዳየን የማይገባ ከስርዓት ውጭ የሆነ ግዴለሽነት ያለበት ምን አገባኝ ይባል አስተሳሰብ አለ። ይሄ በኦሮሞ ማህበረሰብ ውስጥ አለ፣ በሌሎች የኢትዮጵያ ማህበረሰብ ውስጥም አለ። ይሄ ነገር አንፈልገውም ነው። የህዝብ ጉዳይ ነው። ይሄ የፖለቲካ ስራ ህዝብን በህይወት የማኖር እና የህይወትን የማጣት ነገር ነው። የህዝብ አገልግሎት ነው የፖለቲካ ስራ፣ ዝም ብሎ ጨዋታ አይደለም። ፐብሊክ ሰርቪስ በእንዲህ አይነት መታየት አለበት። ይሄ ለዛሬ ብቻ አይደለም እኛ የምንናገረው፣ ለወደፊቱም ነው የምንናገረው። ፖለቲከኞች ራሳቸውን ለመርዳት ስልጣንን ለመቆናጠጥ እና ስልጣንን የዘወሰቡን ለመጉዳት ሳይሆን ህዝባዊ አገልግሎት ለመስጠት እንደ ሆነ እንዲያውቁ ካሁኑ ጀምሮ ህዝብ ማስረገጥ አለበት። ለአሁን ላለው ትግል ብቻ አይደለም ነገም አንድ አዲስ ስርዓት ካለ የፖለቲካ መሪዎች ኃላፊነት የተሞላበት የህዝብ አገልግሎት ስራ ለመስራት የተነሱ በጎ ስነ ምግባርን የተላበሱ መሆን እንዳለባቸው እንዲህ አይነት የፖለቲካ ባህል ካሁኑ ጀምሮ እንዲዳብር ስለፈለግን ነው። በዛ አስተሳሰብ ውስጥ ሆኜ ነው እንደዚህ ያልኩ። ፕሮፌሰር ሕዝቅኤል ገቢሳ ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ። በአድማጮቻችን ስም በጣም አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን ዝግጅት ነው የምትከታተሉት፣ ክቡራትና ክቡራን አድማጮች። አሁን ደግሞ ከእናንተ ከደረሱን አስተያየቶች ጥቂቶቹን እናቀርባለን። አይ ቢሮዌ እንደምናለቢሮዌ ተቀጥሽት እኔ ዛሬ ሴቴ እኔ ኦሮሞም እንወለዳለሁ ኤርትራም እንወለዳለሁ። አንደኛ ነገር ኦሮሞም አልደግፎም ኤርትራን አልደግፉም። እኔ የሚደግፈው አረንጓዴ ቢጫ ቀይ ኦሮሞ ዋን ወይ ነው የሚሄደው። ኤርትራማ ተገንጥለዋል ግን ኦሮሞ ኢትዮጵያ ሕዝብ ጋር ናት ኦሮሚያ ነው የሚለውን ነገር ትቶ ከኢትዮጵያ ሕዝብ ጋር ቢሰለፍ ወያኔ ይህን ናይል አይገንምን ነበር። ኢትዮጵያ ሕዝብ ጋር ለአንድነት ና ለዴሞክራሲ የሚሰለፍ የሚታገል ቢሆን እስካሁን ወያኔ እስካሁን ይህ ያሰጡን የማብራሪያ በጣም ጠቃሚ ማብራሪያ ነው። ደስ የሚል ነው። ብና አንዳንዴ ቃል በርጩማ ሚል ቃል እንዴት ነው ይሄ ቃል? ቋ አማርኛ ማለት ለሁለ ነገሮ ቢባል የምንጠቀምበት ቢባል በርጩማ ትንሽ ወንበር ነች። ለፓርላማ ወንበር መቶን አይነት አለታችም ይሄ አጠቃቀሙ። ምክንያቱም ሚዲያ ወይም መገናኛ ብዙሀን አንዱ የቋንቋ ማሳደቂያ መንገድ ስለሆነ ጥንቃቄ ያስፈልገዋል። አድማጮቻችን ለተሳተፋችሁት በጣም እናመሰግናለን። የነጻ አስተያየት መቀበያ መስመሮቹ ከእናንተ ለእናንተ የተዘረጉ በመሆናቸው እንድትጠቀሙባቸው እናበረታታለን። በስልክ መስመራችን 202 205 9942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ጻፉልን። በቪኦ አማሪክ ፌስቡክ አድራሻችንም አድራሻችንም ተነጋገሩ። የተፈጥሮ አካባቢ ሳይንስና ሕይወት ቀጣዩና የመጨረሻው ቅንብር ነው። አዘጋጅና አቅራቢው ሰሎሞን አባተ። ዩናይትድ ስቴትስ ሁሉን አቀፍ የሆነ የተፈጥሮ አካባቢ ጥበቃ ድጋፍ መርሃ ግብር አውጥታ ከአፍሪካ ሀገሮች ጋር ስትሰራ ቆይታለች። ይህ መርሃ ግብር የአፍሪካ ሀገሮች የአየር ንብረት ለውጥን ለመቋቋምና ለመለማመድ እንዲችሉ የሚያግዝ ነው። ዩናይትድ ስቴትስ በአውሮፓውያን የዘመን አቆጣጠር ከ2010 እስከ 2015 ዓ ም ባሉት አምስት ዓመታት የ3.3 ቢሊዮን ዶላር የአካባቢ ጥበቃ ድጋፍ እርዳታ ሰጥታ ሀገሮች አካባቢን በካይ ምርቶችን እንዲገቱና ተለዋጭ አቅም እንዲፈጥሩ ለማድረግ አግዛለች። ሀገሮች የኤሌክትሪክ ኃይልን በስፋት ማምረትና ማዳረስ እንዲችሉ ለማገዝ የዩናይትድ ስቴትስ መንግስት የመደበው የሰባት ቢሊዮን ዶላር ድጋፍ ከግሉና ከመንግሥት ምንጭ ተጨማሪ 52 ቢሊዮን ዶላር ለማሰባሰብ አቅም ሰጥቷል። በሌላ በኩል ደግሞ በካይ የሆኑ ጋዞችን ወደ ከባቢ አየር መልቀቅን ለመቀነስ የገቡትን ቃል እያከበሩ አይደሉም በተባሉ በኢንዱስትሪ ልማት የተራመዱ የቡድን ሀያ ሀገሮች ላይ ውቀሳ እየተሰማ ነው። ሀገሮቹ ሙቀት አማቂ የሆኑ ጋዞችን ማውጣት ለመቀነስ የተስማሙት ፓሪስ ላይ በወጣውና በተፈረመው ውል መሰረት ነው። ነገሩ በችግር ላይ ችግር ሆነና የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት አደርገዋለሁ ያሉትን ሁሉ የሚያደርጉ ከሆነ እስካሁን የተጨበጠው ሁሉ አደጋ ሊገጥመው፣ በሀገሮች ዘንድ የሚታየው ዝግጁነት ሊቀዛቀዝ ይችላል የሚል ስጋት አላቸው። ብዙ ተመራማሪዎችና ጠቢባን ዶናልድ ትራምፕ ከፓሪስ ውል እንደሚወጡ ዝተዋል። የከርሰ ምድር ዘይትና የድንጋይ ከሰልን ከመሳሰሉ የአካባቢ በካይነታቸው የተረጋገጠ የኃይል ምንጭ የሆኑ ምርቶችን እንደሚያጠናክሩ፣ የተዘጉትን እንደሚከፍቱና አዳዲስ የልማትና የብዝበዛ ፕሮጀክቶችን እንደሚዘረጉ ተናግረዋል። ለመሆኑ ዶናልድ ትራምፕ ያሉትን ሁሉ ያደርጉ ይሆን? ካደረጉስ መዘዙ ምን ይሆናል? በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር የአየር ንብረት ጉዳይ ተመራማሪና ዓለም አቀፍ ተሟጋች የሆኑት ዶክተር ጌታቸው አሰፋ መልሳላቸው አሁን እንዳልከው እነዚህ ነገሮች ቃል ይግቡ እንጂ ምናልባት ደግሞ ሰዎች በሚያስቀምጡበት ሰት ለምሳሌ የከሰል ድንጋዩን ኢንዱስትሪ በምታይበት ሰት ራሱ ኢንዱስትሪው እሳቸው ያን ቃል ይግቡ እንጂ የገበያውና የዋጋ ፍላጎቱ በሚያዩበት ሰት ፍላጎቱ ምንም ሁለቱ አብሮ አይሄድም። አሁን የተፈጥሮን ወዳጅን አበልጽጋለሁ ካሉ አሁን እንኳን ባለው ዋጋ በምናይበት ሰዓት የፈለገው ነገር ቢያደርጉ የከሰል ድንጋዩን ገበያ ወይም ኢንዱስትሪ መልሰው ማምጣት አይችሉም። ስለዚህ የሚጣረሱ ነገሮች ነው እያወሩ ያሉት። በሌላው መልኩ ግን አስጊው ነገር አሁን የሽግግርና የርክክብ ፕሮግራማቸውን በምናይበት ሰዓት የአካባቢ ጥበቃ ባለስልጣንን ሽግግር ከኦባማ አስተዳደር ወደ እሳቸው እንዲያሸጋግር የሚመራውን ቡድኑን የሚመራ ሰው ሲሶሙ በጣም ለረጅም ጊዜ የአየርም ለውጥ የሚባል ችግር የለም ብለው የሚያምኑ ማይሮን ኢቨል የሚባሉ ሰው ናቸው። እና ይሄን አሁን እንዴት ነው የአካባቢ ችግሮች አውራ የሆነውን የአየር ንብረት ለውጥ የለም ብሎ የሚያምን ሰው የአካባቢ ባለስልጣን እንዴት ይደራጅ ማኒምባው የሚለውን ሽግግር እንዲመራ የመረጡ በምንበት ሰዓት ይሄ ስጋት የጎላ ያደርገዋል። ነገር ግን ጥሩነቱ ምንድን ነው? በኦባማ ጊዜ ትልልቅ ስራዎች ከኢንዱስትሪውም ጋር ከምርምሩም ጋር ከህግም አንጻር ብዙ ስራዎች ተሰርቷል። እነዛ ብዙ ስራዎች ደግሞ ፍሬ ማፍራት የጀመሩበት ብዙ አዳዲስ የስራ ድሎች የተፈጠሩበት ሆነው ታይቷል። እና ምናልባት እሳቸው እንደዛ ቢያደርጉም እሳቸው ወደ ኋላ ለመጎተት ቢሞክሩም አሜሪካ ወደኋላ ምናልባት ወደ ሶስተኛው የኢንዱስትሪ አቤት ወደምንለው የታዳሽ ሀይል ላይ የተመሰረተ የምጣኔ ሀብት ወደ ኋላ እንድትቀር ያደርጋል የሚል ስጋት ያላቸው አሜሪካውያን እሳቸው አንድ ሲሆን አራት አመቱ እንዳይጨርሱ ሁለትም ቅድም እንዳልነው በፍርድ ቤትም በምክር ቤትም በጎዳናም የሚደረጉ ግፊቶች አሁን ያሉትን ነገር ወይም አስቀድሞ ያሉትን ነገር እንዳይፈጽሙት ሊያደርጋቸው ይችላል። ምናልባት አሜሪካ በዚሁ ብትቀጥል ቀደም ሲል ሲዝቱ እንደነበሩት ብትወጣ ከስምምነቶቹና የሚሏቸውን የልማትና ብዝበዛ ስራዎች ቢከፍቱና ቢያጠናክሩ በአሜሪካ የመሪነት ቦታ ተተክቶ ፈጥኖ ድርሻዋን ሊወስድ የሚችል ሌላ ሀገር ሌላ ኃይል አለ የሚል እምነት ወይም ተስፋ አላችሁ? በእናንተ በኩል እስካሁን ድረስ ያለው ሁኔታ ተፋጥኖ ሊሄድ የቻለው አሜሪካ መሪነቱን በመውሰዷ ምክንያት ነው የሚሉ ተመራማሪዎችና የተፈጥሮ አካባቢ ጥበቃ ተሟጋቾች አሉ። ልክ ነው። ምናልባት አሁን ወሳኝ ጥያቄ ነው ያነሳው። አሁን እንደተባለው በተለይ የኦባማ አስተዳደር ብዙ ብዙ ከፍተኛ ግፊት በማድረግ ዓለም ወደ አንድ በማምጣት በፍጥነት የመሪነት ምና በመጫወት እዚህ ያለንበት አድርሰዋናል። እና አሁን ጥሪ ያለው እንዲያውም ደስ የሚለው አሁን በዚህ በሁለት በሶስት ቀን ውስጥ እንደዛ ነው ከቻይና ጀምሮ የሚሰማው ጥሪ፣ የአውሮፓ ሕብረት እንደዛ። ያው እንግዲህ ዓለም የተለየ ሁኔታ ላይ ነው ያለው። በፊት ጆርጅ ቡሽ ሁለተኛው ከክሊንተን በኋላ ማለት ነው መጥተው የኪዮቶን ስምምነት ሲሰርዙ ዓለም በተለየ ሁኔታ ላይ ነበር። አሁን ግን እነ ቻይና ግቡ አትግቡ የሚባሉ ሳይሆን ሌላ ሰው እንዲገባ ወይም ሌላ አገር አብሮ እንዲሰራ የሚገፋፉ አገሮች ስለሆኑ ይህንን ደግሞ በተጨባጭ ማለት ነው ምጣኔ ሀብታቸውን እየቀየሩ የትራምፕ ሀሳብ ቀጥሎ ምናልባት አሜሪካ ለአራት ዓመት ከዚህ ብትወጣ አሜሪካ የታዳሽ ኃይል ቴክኖሎጂን በተመለከተ እና ተመሳሳይ ከአየር ንብረት ጋር የተያያዙ አዳዲስ ግኝቶችን ገዢ እንጂ ሻጭ የማትሆንበት እድል ሊፈጠር ነው ማለት ነው። ስለዚህ ይህንን በመሬት ያዩ እያዩ ስለሆነ የአውሮፓ ህብረትም እነ ቻይናም ምናልባት ካናዳም አሁን ብዙ የተወሳሰቡ ነገሮች አሉ። የካናዳ ግን እነዚህ በአንድ ህብረት ወይም የጋራ መሪነት ሚና ሊጫወቱ ይችላሉ የሚል ተስፋ ነው ያለው ቀደም ሲል ስለ ፍርድ ቤት ስለ ጎዳና ላይ ህዝባዊ ትዕይንቶች ያነሱልኝ ጠቆም ያደረጉኝ ነገር ነበር እና እንዲህ እንዲህ አይነት እርምጃዎችን የመውሰድ ዝግጅቶችና ጭምጭምታዎች አሉ እንደ ዶክተር ጌታቸው አዎ በጣም በሀይለኛ ሁኔታ ነው አሁን እንዲያውም አንዳንድ ጥሪ ምናልባት ትራምፕ ከመጡበት መነሻም ከዚህ ከንግድ ዓለም ስለሆኑ የገንዘብ ጉዳይ ነው በደንብ ጎልቶ የሚሰማቸው ድምፅ የሚል አመኔታም ስላለ ምናልባት አንዳንድ እንቅስቃሴዎች አሜሪካ ላይ የኢኮኖሚ ተጽዕኖ የማድረግ እና ያ ደግሞ እሳቸው በተለይ ይሄ በተጽዕኖ ብቻ ሳይሆን እሳቸው ስራ ፈጥራለሁ ወይም ገንዘብ ለአሜሪካ አስገኛለሁ ከሚሉት አኳያ ይሄ እኮ የፓሪስ ስምምነትም ተከትሎ የሚመጣውም የእድገት ማስተካከል ጉዳይ ከገንዘብ ጋር እንዲያውም በበጎ ሁኔታ ነው የሚገናኘው የሚለውን ከማሳየት አንጻር እንቅስቃሴዎች አሉ እና በተለይ አሜሪካ ውስጥ ምናልባት የዚያውን የሳቸው ስልጣን የሚረከቡበት በአውሮፓ አቆጣጠር ጃንዋሪ ሀያ በከፍተኛ ሁኔታ የተጠሩ ሰላማዊ ሰርፎች አሉ እና ከነዛ መካከል ከሚያስተባብሩት መነሻቸው እና መድረሻቸው የዚህ የአየር ንብረት ለውጥ የሆኑ ተቆርቋሪዎች አሉ እና ይሄ በመላው ዓለም እንደሚቀጥል ነው የምንጠብቀው። ዶክተር ጌታቸው ቀደም ሲል እንደገለጹልኝ የሞሮኮ ስብሰባ እየተካሄደ ያለው በዚህ ምናልባት ለዓለም የአየር ንብረት ለውጥ እንቅስቃሴ ወይም የዓለምን የተፈጥሮ አካባቢ ለመጠበቅ ለሚደረገው ጥረት በጎ በማይመስል ዜና ሁኔታ ውስጥ ነው እና ዋናው አጀንዳ ደግሞ ለፓሪሱ ስምምነት አፈጻጸም ዝርዝር የፖሊሲ ስራዎችን የመስራት ነው እና የዶናልድ ትራምፕ መመረጥ የሪፐብሊካን ፓርቲው አብላጫዎቹን ቦታዎች በየቦታው በተወካዮች ምክር ቤትም ውስጥ፣ በሕግ መወሰኛ ምክር ቤትም ውስጥ መያዝ ያስተጓጉለው ነገር አለ። የሞሮኮውን ጉባኤ ሂደት ድንጋጤ ፈጥሯል እና በተለይ የመጀመሪያው ቀን እንደተሰማ እንዳልኩት አማራጭ መንገድ ታስቦ ስላልቆየ ድንጋጤ ፈጥሯል። ግን ላለ ድርድሩም ይቀጥላል። አሁንም ያው እንግዲህ ቢያንስ ስለሚቀጥሉ ሰባ ቀናት ፕሬዚደንቱ ኦባማ ስለሆኑ በዛ መንፈስ ነው ድርድሩም የሚካሄደው እና ከዛ በኋላ እንግዲህ ተጽዕኖም ለመፍጠር ያመቻል። ይህ ጉዳይ አሁን ሞሮኮ በታሰበለት አካሄድ ድርድሩ መቀጠሉና ያ መንፈስ ነው የምናየው። ዶክተር ጌታቸው አሰፋ በጣም አድርጌ አመሰግናለሁ። እኔም እግዚአብሔር ይስጥልኝ ሰላም። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው አድማጮች። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ይፋ እንዳደረገው በአሁኑ ወቅት በዓለም ዙሪያ 65 ነጥብ 3 ሚሊዮን ህዝብ ቀያቸውን ጥለው ወደ ተለያዩ አካባቢዎች ለመሰደድ ተገደዋል። ከነኚህም ውስጥ 21 ነጥብ 3 ሚሊዮኑ በስደተኞች መጠለያ ካምፖች ውስጥ ከትመዋል። በአጠቃላይም ሁኔታው ከሁለተኛው ዓለም ጦርነት ማብቂያ ወዲህ ታይቶ የማያውቅ ነው ብሎታል። የዓለሙ የስደተኞች ጉዳይ ከፍተኛ ኮሚሽን በአንዳንድ አገሮች ሚሊዮኖች በደረሰባቸው መሳደድ፣ ቀውስና ውድ መሳቢያ ቀያቸውን ጥለው ለመሸሽ ሲገደዱ፣ ለምሳሌም ያህል የሶሪያውያን የእርስ በርስ ጦርነት ብቻ ተከትሎ ቁጥሩ 6.5 ሚሊዮን የሚደርስ ሕዝብ በሀገር ውስጥ ከ4.7 ሚሊዮን በላይ ደግሞ አገሩን ጥሎ ራሴን አቆያለሁ ወዳለበት አለም ለፍልሰት ተዳርጓል። ይህንን እጅግ የገነነ የሚሊዮኖች ፍልሰትና የተከተለውን ቀውስ ለመታደግ ዩናይትድ ስቴትስ መንግስት ሁነኛ የቀዳሚነት ሚና ወስዷል ያለው የዕለቱ ርዕሰ አንቀጽ መንግስታዊ ካልሆኑ ድርጅቶችና የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ጋር የዓለሙን የምግብ ፕሮግራምና ሌሎችን ከመሳሰሉ ተቋማትም ጋር በመተባበር እየሰራ መሆኑን አመልክቷል። ዩናይትድ ስቴትስ በተጨማሪም በያዝነው ዓመት ከሶሪያ ብቻ ከተፈናቀሉ ከሰማኒያ አምስት ሺህ በላይ ስደተኞችን በተለያዩ የአገሪቱ ክፍሎች ለማስፈር በሊባኖስ የተሰፈሩ ሶሪያውያን ስደተኞችም የአንድ ነጥብ ሁለት ቢሊዮን ዶላር የሰብዊ እርዳታ መስጠቷን ገልጠው የዕለቱ ርዕስ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሐየንን የትግርኛ ፕሮግራም እስከሚጀመርበት ጊዜ ድረስ በሙዚቃ እንሰናበታችኋለን። በእኛ በኩል ሰላም፣ ደህና እደሩ። I'll you be